ሰላም እንደምን አምሽታችኋል ከአሜሪካ ድምፅ ዋሽንግተን ዲሲ የእሮብ ምሽት መጋቢት 15 2013 ዓ ም የጋቢና ቢሮ መሰናዶ ጀምሯል ለምሽቱ ከያዝነው ውስጥ ጥቂቶቹን እናስተዋውቃችሁ ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋናው ዓላማ። ተስተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የሚረዳ የበይነ መረብ የሬዲዮ መርሃ ግብር መስራቾች ከሆኑት መካከል አንዱን የሰማ ነው በምሽቱ ሰፋ ያለ ዘገባ ይኖረናል። በሌላ በኩል በጎዳና ላይ የሚኖሩ እናቶችና ልጆቻቸውን ከጎዳና ህይወት እያወጣ ሙሉ ለሙሉ ራሳቸውን እስኪችሉ ድረስ የሚያቋቁመው መሰረት በጎ አድራጎት ድርጅት መስራችና የአገልግሎቱ ተጠቃሚዎች ጋር ቆይታ አድርገናል። ወይዘሮ መሰረት አዛገ በጎዳና ና በዝቅተኛ የኑሮ ደረጃ ላይ የሚኖሩ እናቶችና ልጆቻቸውን በማሰባሰብ መጠለያ በመስጠት የስነ ልቦና ድጋፍ በማድረግ ና መልሰው በማቋቋም አገልግሎት ላይ ትኩረቱን ያደረገው የመሰረት በጎ አድራጎት ድርጅት መስራች ናቸው። ወይዘሮ መሰረት ለዚህ ድርጅት መቋቋም እራሳቸው በግል ህይወታቸው ላይ ያጋጠማቸው ችግር መነሻ እንደሆነ ይናገራሉ። የፖሊስ መኮንን ነበር። ጀርብር መራ ነበር የሚሰራው። እናቴ የቤት መቤት ነች። እስከ አምስተኛ ክፍል እስከ መማር ድረስ ጥሩ ኑሮ ነበረን። ኬክ እየተገዛለን፣ ትምህርት ቤት በመኪና እየሄደን ምናምን ነበር ምንማረው። አንድ ቀን ቤት ስመጣ ይለቀሳል። ምንድን ነው ስል አባቴ ታስሯል። ለስምንት አመታት ነው የታሰረው አባቴ። በዛ ጊዜ ውስጥ ሌሊኝ፣ ትልቋ ቤት ውስጥ ያለሁት ልጅ እኛን ሰባት ልጆቿን ከጉያዋ ላለመነጠል ነው። ምንም ገቢ የላትም። እናቴ ወርቋን እየሸጠች እቃውን እየሸጠች ስትጨርስ ተጨነቅኩና እኔ እንኳ እኳ ብቀነስላት፣ ጥሩ ነው ብዬ ባላገባ አስራ አምስት አመቴ ማለት በአስራ ስድስት አመቴ ልጅ ስወልድ፣ ትምህርት ቤት ለመሄድ ስል ልጅን እያያዝኩ እናቴ ጋ እየወሰድኩ እንደውም ሌላ ጣጣ መጣሁባት በጣም ተሰማኝ፣ በጣም አዘንኩኝ። አንድ ቀን ይህ ችግር ሲያልፍ ግን የእናቴን ውለታ ሌሎችን ሴቶች በመደገፍ ነው የምከፍለው ብዬ ለራሴ ቃል ገባሁ። ያችን ቃሌን ጠብቅ ያለው ብዬ አስባለሁ። ይሄ ህልም ታዲያ ተሳክቶ የዛሬ ዘጠኝ ዓመት መሰረት ግብረሰናይ ድርጅትን ፈጠረ። የተቋሙ መስራችና ዳይሬክተር ስለሚሰሯቸው ስራዎች እንዲህ ያስተዋውቃሉ። መሰረት ሲወቀቀቡ ህጻናትን ነገረ ደማ ሳይዝ የተቋቋመ ሀገር ወጣት ድርጅት ነው። ሴቶች ተገዳ ወይ ተታላ በወጣትነት የሚዋል ልጅ ጤናቸው ተጠብቆ ከትምህርት ገበታቸው እንዳይስተጓጎሉ ለማድረግ ነው። እንግዲህ ዋና ዋና አላማዎቻችን የትምህርት ፕሮግራሞች ላይ እንሰራለን፣ የጤና ፕሮግራሞች ላይ እንሰራለን። ለእናቶችም ለህፃናቶችም የስነ ልቦና ድጋፍ እንሰጣለን። የአካባቢ አየር ጥበቃን ደግሞ በሴቶች አቅም ግንባታ ጋር ቀናጅተን እንሰራለን። ማህበራዊ ተጠያቂነት የሚባል ፕሮጀክት ደግሞ እንሰራለን። ወይዘሮ መሰረት ብዙ ጊዜ ሴቶች ባለመማር በለጋ እድሜ በማግባት እንዲሁም ከክፍለ ሀገር ወደ አዲስ አበባ የተሻለ ህይወት ፍለጋ ከመጡ በኋላ በፆታዊ ጥቃት አሊያም በተለያዩ ሁኔታዎች ውስጥ ሆነው በማርገዝ ለጎዳና ህይወት እንደሚጋለጡ ጠቅሰው፣ እነዚህ ሴቶችና ልጆቻቸውን መልሶ ለማቋቋምም ድርጅታቸው የተሃድሶ መርሃ ግብር በመቅረጽ መጠለያ ውስጥ እንዲኖሩ በማድረግ እየሰራ መሆኑን ይገልጻሉ። አዲስ አበባ እንግዲህ የሀገራችን ዋና መዲና ነች። ሁሉም የሀገራችን ክልሎች ነው ሴቶች የሚመጡት እኛም ጋር ያሉት እና እነዛ ሴቶች ዘመድ ነው የሚያመጣቸው። መጀመሪያ አክስ ወይም ታመጣቸዋለች ወይ የሩቁ ዘመድ ወይ የቅርብ ዘመድ። እዛ ቤት የመደፈር አደጋ ይደርስባቸዋል። ከዛ ቁርፎ ደግሞ ሰራተኝነት የቤት ሰራተኝነት ይቀጠራሉ። ሁለት ሶስት የመደፈር አደጋ ሲደርስባቸው መንገድ ላይ መቆም ይጀምራሉ። ወይም ደግሞ ሴተኛ አዳሪነት ህይወት መምራት ይጀምራሉ። በሽታ ይዛቸዋል። ተስፋ ይቆርጣሉ። ልጅ ያረግዛሉ። ያኔ ደግሞ ምንም ነገር ሲያጡ ጎዳና ላይ ይሆናሉ እና እዛ ጎዳና ላይ ሱሶችን ጨምሮ ኤች አይቪ ኤት ከዛም በላይ የተለያዩ በሽታዎች ይዟቸዋል። ወዲያውኑ ነው እንግዲህ ተከታታይ ልጅ ከዛ በኋላ የሚወልዱት ስለ ራሳቸው ምንም ነገር ማሰብ ያቆማል እና ትልቁ ነገር ከተማ ውስጥ ሲመጣ ሰዎች ገንዘብ ደባፈት ነው መጀመሪያ የሚመስላቸው። እና እነዚህ ችግሮች በሙሉ ስለማያስተውሉ ነው ወደዚህ የሚመጡት። እና እኛ እንዲሁም ይሄ አንድ ሺህ ለአንድ ልጅ ፕሮግራማችን ላይ ራሳችን ሂደን ስለሆነ በየቦታው የምናከፋፍለው ይችንም ትምህርት ተቻለ ለኮሚኒቲው፣ ላገኘን የህብረተሰብ ክፍል እንሰጣለን እና ሰዎች ለጎዳና ህይወት ትልቁ ተግዳሮታችን የባህላችን ጉዳይ ነው። ከዛ ማንሳት ነው የእኛ ተግዳሮ ያችንን እና ለማንሳት በጣም ብዙ መመላለስ በጣም ብዙ ማሳመን አለብን። ከዛ በኋላ ደግሞ ወደ ማዕከላችን ሲመጡ ለምሳሌ ሶስት ሶስት ልጅ ያላቸው አራት አልጋ ይኖረናል እና ያንን ነገር የህይወታቸው መሰረት ማስያጃ እንደሆነ ማሳመን ማስተማር ይጠበቅብናል። ሳይካተሪስቶች ሳይኮሎጂስቶች፣ ሌሎችም የሶሻል ሰራተኞች መጥተው ተረባርበው ስራዎች መሰራት አለባቸው። የመጀመሪያው ሶስት ወር ከሱሳቸው ሳቸው እንዲላቀቁ ማስቲካዎች መግዛት፣ ቆሎዎች መግዛት፣ ቡና በየጊዜው ማፍላት፣ መንከባከብ፣ ሲጮሁ ሲሰድቡሽ መቻል ምናምን የት ይጠበቅብናል። እየተረጋጉ ከመጡ በኋላ ደግሞ ስልጠና ለመስጠት የህጻናት መዋያውን ለብቻ ሴቶቹ ለብቻ ለማድረግ ደግሞ ተጨማሪ ሰራተኛ ያስፈልገናል። ልክ ትምህርቱን የህይወት ክህሎት፣ ስራ ፈጠራ፣ የአመራር ብድር እና ቁጠባ አይነት ነገሮች እናስተምራለናል። ልክ ያንም ማስተማር ስንጀምር ነው ወደ ህይወት መመለስ የሚፈልጉት። የመጨረሻው ግባችን አንድ ሴት በቃ እችላለሁ፣ ልቀቁኝ፣ እኔ ሰርቼ ነው የምኖረው፣ ከዚህ በኋላ በፍጹም አልለምንም፣ በፍጹም ሴተኛ አዳሪነት አልሰራም፣ በፍጹም አልሰርቅም በቃ ብቁ ዜጋ ነኝ፣ ለልጆቼ በቂ እናትና አባት ነኝ ብላ ማመን አለባት። ያንን እንግዲህ እንዳልኩሽ የመጀመሪያው ዙራችን ስምንት ወር ፈጅቶብናል። መልሶ የማቋቋሙ ሂደት ሙሉ ለሙሉ የመነሻ የቤት እቃና የሶስት ወር የቤት ኪራይ እንዲሁም የስራ ማስጀመሪያ ገንዘብንም እንደሚያጠቃልል ወይዘሮ መሰረት ይናገራሉ። የዚህ መርሃ ግብር ተጠቃሚ የሆነችው አበባ ታምራት በአስራ ስድስት አመቷ ካደገችበት ከጻድቃኔ ማርያም አካባቢ አዲስ አበባ በመምጣት ባል ብታገባም በተለያዩ ምክንያቶች ከባላው ጋር ባለመስማማቷ ሁለት ልጆቿን ይዛ ጎዳና ላይ እንደወደቀች ታስታውሳለች። ቤት ከከራይቼ ነበረ አጋጣሚ፣ የልጆች አባት አልነበረም። ቤት ኪራይ የምከፍለው አጣሁ። የሚበላ የሚቀመስም አልነበረም። ልጆቼን ይዤ ወጣሁ፣ ወደ ጎዳና ህይወት። ምንም ማድረግ አልቻልም። የልጆችን ህይወት ማቆየት ስላለብኝ ወጣሁ። እስጢፋኖስ ወጣሁኝ። እስጢፋኖስ አገኘችኝ። እሷ ባገኘችኝ ሰዓት ላይ ብዙ ነገሮች፣ ቤት ኪራይ ከፍላልኛለች ብካቢ ያርጋልኛለች አልባሳት ሰጠኛለች። ብዙ ነገሮችን ያርጋልኛለች። የምግብ ድጋፍ ምናምን አድርጋት ቤት ተከራይታ ከጎዳና ወት አውጥታኝ አለች። ተለይ ሳሰል ጥለኝ አንድ ሺ አምስት መቶ ብር ነው የሰጠችኝ ለኔ ማለት ነው። መጀመሪያ ያ አንድ ሺ አምስት መቶዋ ማለት ነው። በብዙ ነገሮች ከአምስት መቶዋ በጣም ብዙ ነገር ለውጣለች ለኔ። በርበሬ ምናምን ጀምሬባት ነበር። ትንሽ ትንሽ እያደረግኩ ንችርቻር ገረችዳለሁ፣ ቆሎ ሸጣለሁ። በዛሽ በዛሽ ነገር ታሪክ ለውጣልኝ አለች ለኔ። ሁን ደግሞ የራሴ ቤት ደርሶኝ የራሴ ቤት ውስጥ ነው ያለው። ወይዘሮ መሰረት በአሁን ሰዓት ድርጅታቸው እጅግ ሰፊ የሆነ የማህበረሰብ እርዳታ እንደሚሻና ለዚህም ሲባል በአይነቱ ለየት ያለ የድረገጽ የገቢ ማሰባሰቢያ መርሃ ግብር ላይ እየተሳተፈ እንደሆነና የህብረተሰቡ ተሳትፎም እንደሚያስፈልጋቸው ይገልጻሉ። ግን አሁን ብዙ ሰርተን ምንም ገንዘብ የለንም እና ትልቅ የገንዘብ ችግር አለብን። አሁን ገንዘቡ በመቆሙ ምክንያት ደግሞ የሰው ህይወት ሳይቀየር እንዲቀር ስለማንፈልግ በተቻለ መጠን እንዲደግፉ ማንኛውም ግብረሰናይ የሆነ ሰብአዊ ፍጥር እንዲደግፈን እንፈልጋለን። ለዛ ነው አሁን ግሎባል ጊቪንግ ላይ ሰዎች በጎ ፈቃድ አገልጋዮቻችን ጠቁመውን የአንድ ሽግል አንድ ፕሮጀክታችንን ፕሮሞት ተደርጎ እንዲገባና ሌሎችም ላይ እንዲያደርጉልን አድርገናል። ያ ነገር ግን አርባ ሰዎች ቢያንስ እና አምስት ሺ ዶላር ቢያንስ እንደ ፈረንጆቹ አቆጣጠር ኤፕሪል አምስት የሚጀመር ካምፔን አለና እና የዛን ቀን ከዛ በላይ ሰዎች መደገፍ ከጀመሩ ቋሚ የሆነ የድጋፍ ነገር ይኖርና ድጋፋችን መደጋገፋችን ይቀጥላል ማለት ነው። ከአሜሪካ ድምጽ ዋሽንግተን ዲሲ ለተጠናቀረ ዘገባ ኤደን ገረመው። የሰማችኋቸው የተቋሙ መስራች የሆኑትን ወይዘሮ መሰረት አዛገን ነው በምሽቱ የምናደምጥ ይሆናል። ተስተማሪ የወጣቶችን የአስተሳሰብ ልቀት ለማሳደግ የፈጠራ አቅማቸውን የሚጨምሩ ስልጠናዎችን ለመስጠት የተቋቋመ አውታር ነው። በአውታሩ ስር ከሚቀርቡ አገልግሎቶች አንዱ የአይምሮ ጥላ የተሰኘው በበየነ መረብ ላይ የሚደመጥ መርሃ ግብር ወይም ፖድካስት ነው። ወጣቶችን ለተሻለ ውሳኔ ሰጭነት የሚያበቁ ሀሳቦችን እያጋሩ ከሚገኙት ሁለት ወጣቶች ጋር ሀብታሙ ስዩም ቆይታ አድርጓል። አስቀድመው እራሳቸውን ያስተዋውቃሉ። እኔ ሙሉ ስሜ እንግዲህ አበባ ፋንታውን ነው የሚባለው። በሙያ ሲቪል መሀንዲስ ነኝ። የኢንቴሪየር ዲዛይን ባለሙያ ነኝ። ከዛ ደግሞ የአማራጭ ሕክምናም ፕራክቲስ አደርጋለሁ። እኔ ደግሞ ካርሎ ኤርቶላ እባላለሁ የፈጠራ ስራ ባለሙያ እና የስራ ፈጣሪ ነኝ። ህይወቴ ውስጥ ትልቁ ጥሬ የሰውን ህልምና የራሴን ህልም ማሳካት ነው። በጣም አመሰግናለሁ ሁለታችሁንም። የአእምሮ ጥላ የተሰኘ በበይነ መረብ ወይም ኢንተርኔት ላይ የሚደመጥ መርሃ ግብር አዘጋጆች ናችሁ። መርሃ ግብሩን ለመጀመር ምክንያት የሆኗችሁ ጉዳዮች ምንድን ናቸው? እንዲሁም የአጠቃላይ መርሃ ግብሩ ትኩረቶችስ ምንምን ናቸው? እንግዲህ ተስተማሪን ወይም ደግሞ የአእምሮ ጥላን ስንጀምር ፕሮግራሙ ይሄ የአእምሮ ጥላ የሚለው ፖድካስት በተስተማሪ በሚል ፕላትፎርም ስር ነው ያለው። ተስተማሪን ስንጀምር እንግዲህ ዋናው አላማችን ምንድን ነው? የሰው ልጆች በውስጣቸው ራሳቸውን ችሎ ለመንቀሳቀስ የሚያስችላቸው እውቀት፣ ጥበብ ማወቅ ተሰጥቶን ነው የምንፈጠረው። ስንመጣና ተማሪም መሆን እንችላለን፣ አስተማሪም መሆንም እንችላለን ነው ኮንሰፕቱ። አስተማሪ ቃሉ ራሱ ሲገነባ ተማሪና ተስተማሪን አዋህደን ነው ማለት ነው። ተስተማሪ የሚለውን መድረክ የፈጠር ነው። የአእምሮ ጥላ ደግሞ እንግዲህ ምንድን ነው? ከዚህ አንድ ብራንች ነው። በዛ ላይ ልናነሳ የምንፈልገው ሀሳብ ምንድን ነው? የተለያዩ መወያያ ርዕሶችን እየመረጥን ወጣቶች፣ ከዛም ባለፈ ደግሞ ትልቅ ሰዎች፣ ብዙ ጊዜ የማይነሱ ብዙ ጊዜ የማይወሱ ሀሳቦች ላይ እየተወያየን ማንነታችንን ራሳችንን ማሳደግና ማበልጸግ ነው ዋና ዓላማ ባጭሩ። አመሰግናለሁ። ካርሎ ወደ አንተ ልመለስ። መርሃ ግብሩ ሲጀምር ከውስጥ ወደ ውጭ ያለውን ድብቅ ድልድይ የምንገልጥበት ልዩ ጉዞ ነው ትላለ። ያ ድብቅ ድልድይ ምንድን ነው? የድልድዩ ፋይዳስ ምንድን ነው? ድልድዩን በእርግጥ ይሄ ነው ማለት ይከብዳል። ግን ብዙችንም ማለት አይቻልም። ሁላችንም በህይወታችን አንድ ጊዜ አትሊስት አንድ ጊዜ ውስጣችን ያለው ስሜት ያለው ሀሳብ ያለው እንቅስቃሴ ከውጭ ዓለም ጋር ከሚገጥሙን ገጠመኞች ጋር ግንኙነት እንዳለው እንገምታለን። ግን ያ ግንኙነት ምንድን ነው? እንዴት ነው እነዚህ ሁለት ነገሮች የሚተሳሰሩት የሚለው ድልድዩ ነው። ለእያንዳንዱ ሰው የተለየ ነገር ነው። ለእኔ አንድ ነገር ሊሆን ይችላል። ለአንተ የተለየ ነገር ሊሆን ይችላል። ግን ዋና ፍሬ ሀሳቡ ያንን ድልድይ መግለጥ መቻል አለብናል። እዛ የውጭ ዓለም እንደ እንግዳ ይሆንብናል እና የሚገጥሙን ነገሮች በሙላ ወይ ያስፈሩናል ወይ ድብቅ እንድንሆን ያደረጉናል። የድልድ መገለጥ አለበት ይመስለኛል። ዋና ፍሬ ሀሳቡ ከርዕሰ ጉዳዮች ሁሉ ለይታችሁ በአስተሳሰብና ከአስተሳሰብ ጋር ተያይዞ መምጣት ስለሚገባቸው ለውጦች ለማንሳት የፈለጋችሁበት ልዩ ምክንያት ምንድን ነው? ሀሳብ በባህሪው የማይዳሰስ ከመሆኑ አንፃር በምንዳሰሰው ዓለም ውስጥ ያለው ውጤትስ ምን ያክል የገዘፈ ነው ብላችሁ ታምናላችሁ? አበባ ያንችን ሀሳብ እንስማ። ከዛ ካርሎ መቀጠል ትችላለህ። በጣም ግቢ ከነበርኩበት ጊዜ ጀምሮ፣ አዲስ አበባ ዩኒቨርሲቲ ስማር ከነበረበት ጊዜ ጀምሮ በጣም የሚነካኝ ነገር ነበረ። ብዙ የወጣት ሀይል አላት ይች ሀገር ግን አብዛኞቻችን ወጣቶች ያለንበት የምንሳተፍበት፣ በየቀኑ የምናስበው ሀሳብ ያን ያክል ገንቢ አይደለም ለእኛና ሀሳብ በጣም ለህይወታችን መሰረት ከሚሆኑት ነገሮች ውስጥ አንዱ ነው እና በጣም ህይወትን ወይም ደግሞ የህይወትን ልምምድ ወይም ኤክስፒሪየንሳችንን በጣም ከሚቀርጹ ነገሮች መካከል ትልቁን ቦታ የሚወስደው ሀሳብ ነው እና በጣም አተኩረን ሀሳብ ላይ መስራት አለብን። በደንብ ደግሞ አቴንሽን ሰጥተን ምን አይነት ሀሳቦች በቀን ውስጥ እንደምናስተናግድ ማስተዋል አለብን። ከተጠቂነት መንፈስ ወጥተን እንዴት ነው ህይወታችንን እኛ በፈቀድነው መንገድ መምራት የምንችለው፣ የአቅምስ አለን ወይ የሚሉትን ጥያቄዎች እያነሳን አስተሳሰባችንን ጋይድ ለማድረግ ወይም ደግሞ ለመቅረጽ አስበን ነው እንግዲህ የተነሳ ነው። ምናልባት እኔ አንተ ካልከው ነገር ልነሳ እና ሀሳብ የሚዳሰስ ነገር አይደለም ብለህ ነው የጀመርከው እና በኔ እይታ ሀሳብ በጣም የሚዳሰስ ነገር ይመስለኛል። የተወሰኑ ምሳሌዎች ምናልባት ለመስጠት፣ ቁጥርና ቋንቋ በየቀኑ የምንጠቀማቸው ነገሮች ናቸው። ግን ብንፈትሻቸው ምንድን ናቸው? ሀሳቦች ናቸው ተፈጥሯቸው የሚዳሰስ ነገር ላይመስል ይችላል፣ ግን በየቀኑ እንጠቀምባቸዋለን፣ እንገበያይባቸዋለን እና ሀሳብ ይዳሰሳል። ሁሉም ቦታ እንደውም በጣም መራቅ ካልሆነብኝ የምናየው ነገር ሁላ፣ ምንሰማው ነገር ሁላ፣ ምንዳሰሰው ነገር ሁላ መሰረቱ ሀሳብ ነው እና ያንን መረዳት ምናልባት ስላልፈጠርን ይመስለኛል ውስጣችን ሀሳብን እንደ ማይዳሰስ ሩቅ የሆነ ነገር ወይ ሪያሊቲ ውስጥ የሚነካ እንዳልሆነ የምናስበው ለዚህ ይመስለኛል። ስለዚህ ሀሳብ ይዳሰሳል በሚለው እጨምራለሁ አበባ ያለችው ነገር ላይ እንደምታውቁት ኢትዮጵያ ውስጥ የሚኖሩ ወጣቶች የሚፈተኑባቸው በርካታ መሰናክሎች አሉ ወጣቶቹ እነዚህን ገዳቢ ምክንያቶች ተሻግረው የተሻለ ስፍራ እንዲገኙ የእናንተን የመሰሉ መርሃ ግብሮች በምን መልኩ ሊያግዟቸው ይችላሉ እንግዲህ አንድን ነገር መጠቀም የምትጀምረው እንዳለህ ስታቅ ነው አይደል በእኔ እምነት እንደዛ ነው የተጠቂነት መንፈስ ወይም ደግሞ ይሄ ቪክትም የመሆን ስሜት የሚፈጠረው አቅም ከማጣት እኔ አልችልም ሪሶርሶች ወይም ደግሞ ምንድን ነው መጠቀም የምችላቸው ምንጮች የሉኝም ከሚል ሀሳብ ነው የሚመነጨው። ያና በመሰረታዊነት ደረጃ ያለነው ይሄ ህይወት ተሰጥቶን ስንመጣ እዚህ ሰውነት ውስጥ ስንኖር እዚህ ምድር ላይ ስንንቀሳቀስ በውስጣችን ያሉት ኃይሎች ምን ይመስላሉ? ከዛስ በመነሳት ደግሞ ህይወቴን እንዴት አድርጌ መግራት እችላለሁ? እንዴት አድርጌ መምራት እችላለሁ? እንዴት አድርጌ ነገሮችን ወደምፈልገው አቅጣጫ መምራት እችላለሁ የሚለውን ነገር እንዲያስቡ የሚያሳያቸው ይመስለኛል። ዋናውም አላማችን ስንነሳ ያ ነው። ከህይወት ልምምዳችን ሁለታችንም በተለያዩ ልምምድ ያገኘናቸው እውቀቶች አሉ፣ ኤክስፒሪንሶች አሉ እና ያ ነገር ያስተማረንን በተቻለን አቅም ደግሞ ለሌሎች ለማ ለማሳየት ነው ዋናው ሀሳባችን። አበባ በደምብ ገልጸዋለች። ምናልባት እሷ ላይ የምጨምረው ነገር የተሻለ የሚለውን እራሱ ጥያቄ ውስጥ ማስገባት እንድንችልም የሚረዳ ይመስለኛል ይሄ ፕሮግራም ለም ብዙ ጊዜ የተሻለ የምንለው በአካባቢያችን ያለው ሰው እንደዚህ ነው የሰው ልጅ መኖር ያለበት የሰው ልጅ እዚህ ነው መድረስ ያለበት ስላለ ብቻ እኛ እዛ መድረስ አለብን ማለት አይደለም፣ እና የተሻለ የሚለውንም ጥያቄ ውስጥ በማስገባት ፕሮግራማችን ወጣቶችም በደንብ መርዳት የሚችል ይመስለኛል። በሱ ዙሪያ መርሃ ግብራችሁን አልፍ አለፋ እያደረግኩ ለማዳመጥ ሞክሬ ነበረ። ከምታነሷቸው ርዕሰ ጉዳዮች ከምታስረዱበት ሁኔታ አንጻር ብዙ አድማጮችና ብዙ ተከታዮች ሊኖራችሁ ይገባ ነበር ብዬ በግሌ አስባለሁ። ያ እንዳይሆን የከለከሏችሁ ጉዳዮች አሉ ወይ? እንዴትስ ልትፈቷቸው አስባችኋል? እንግዲህ ይህንን መድረክ የጀመርነው በቅርብ ነው በተቻለ አቅም መድረኩ የመኖሩን ተደራሽነቱንም ለማስፋት አንዳንድ እንቅስቃሴዎችን እያደረግን ነው። ዩቲዩብ ላይ ብዙ ጊዜ ቪዲዮዎች ናቸው የተለመዱት። የእኛ ፖድካስት ነው። ስለዚህ ምናልባት ከዛ ከዛ አንጻር ወደፊትም የምንወስዳቸው አገልግሎቶቻችንን ለማስፋት የምናረጋቸው ነገሮች ስላሉ በዛ በዛ ሂደት እንግዲህ ሞር ሰዎች እያወቁት ይመጣሉ ብለን እናስባለን። ይሄም ከአንተ ጋር የምናደርገው በዚህ መድረክም ከአንተ ጋር የምናደርገው ውይይት ለሰዎች መድረክ መኖሩን የሚገልጥ ነው። ሰው ምናልባት እንደዚህ አይነት ነገሮች ላይም ብዙ ብንሳተፍ ጥሩ ይመስለኛል። እኔ የምናስባለው ተደራሽነት የሚለው ነገር ይከብዳል። ማለት እንደዚህ አይነት ርዕሶች አንስቶ በተለይ ወጣት የሆነውን ትውልድ መሰብሰብ አንደኛ ይሄ እንደዚህ አይነት ነገር አለ እና እንወያይበት እናወራበት ማለቱ አንድ ሂደት ነው ራሱን የቻለ ሂደት ነው። ከሱም አልፎ ግን ምናልባት አሁን አዳዲስ የገለጻ መልኮች አሉ። ምናልባት እኛውን የሀያ ደቂቃ ፖድካስት ነው እስካሁን የሞከርነው እና እሱም ላይ ትንሽ በምርምር ሂደት አሁን ካለው ትውልድ ጋር እንዴት ድልድይ መፍጠር እንችላለን የሚለውን ምን መልስ ይመስለኛል በጊዜ ሂደት። በጣም አመሰግናለሁ። ከመለያየታችን በፊት አንድ የመጨረሻ ጥያቄ አለኝ። ከአመታት በኋላ የዛሬ ጅምራችሁ ደርሰውበት ማየት የምትፈልጉት ደረጃ ምንድን ነው? አሁን ከካርሎን ጀምር መስል የመጨረሻ መደምደሚያ አበባ እንትና ከካርሎን ጀምር። አሁን ከባዷ ጥያቄ ላይ ከኔ መጀመራችሁ። ግን ያው እኔ ተስተማሪ እንግዲህ አበባ እንዳለችው የአእምሮ ጥላ የተስተማሪ አንዱ ቅርንጫፉ ነው እና ተስተማሪን የት ባየው ደስ ይለኛል፣ ከአመታት በኋላ በደምብ ሰፍቶ እንደ መረብ አእምሮዬ ውስጥ የሚታየኝ መረብ ነው ብዙ ሰዎችን ያገናኘ በእውነተኝነት የተገነባ ዝም ብሎ ለመምሰል ወይ እዚህ አካል ነኝ ለማለት ሳይሆን የእውነት በእውነተኝነት የተገነባ መረብ ተፈጥሮ ዓለምን እንደ ህብረተሰብ ምንለውጥበት መሳሪያ ቢሆን ደስ ይለኛል። የኔ ህልም እንግዲህ ምንድን ነው ለተስተማሪ ልክ ካርሎ እንዳለው ሰፍተን ተደራሽነታችን ትልቅ ሆኖ በተለይ ወጣቶች በደንብ ኢምፓወርዶ ነው አቅማቸውን ተመልክተው አውቀውት ከዛ ደግሞ ተግባር ላይ መዋል የሚችሉበት ኮንተንት መፍጠር የሚችል ፕላትፎርም እንዲሆን ነው ማስበው። እጅግ በጣም አመሰግናለሁ አበባ ፋንታውንና ካርሎ ኤርቶላ፣ የአእምሮ ጥላ ስለተሰኘው የበይነ መረብ ላይ መርሃ ግብራችሁ ስላጫወታችሁን በእጅጉ አመሰግናለሁ። ዛሬ የጀመራችሁ ጅምር ትልቅ ቦታ ደርሰው ለማየት ያብቃችሁ እላለሁ። አሜን አሜን። እናመሰግናለን። እኛም ሀብታሙ ስዩምንና እንግዶቹን እናመሰግናለን። अंगना ता सगले से ये, dar sabinze damme yeah vexi sumsa sumsa i persoke sumsen i persoke killer it's me killer it's me poche songa karsokte songa zokten bist i can't በአፍሪካ አዲሷ ሴት ፕሬዚዳንት ከመሆን አንስቶ እስከ አሜሪካ ሁለተኛ ከፍታ የስልጣን እርከን መቆናጠር ድረስ ብሎም ዓለም አቀፉን የንግድ ተቋም እስከ መምራት ድረስ ሴቶች ከፊታቸው የተጋረጡባቸውን በርካታ እንቅፋቶች እየጣሱ ወደፊት እየመጡ ነው። የአሜሪካ ድምጿ ማርያም ዋዲያሎ የሴቶች ስኬት በሰፊው የሚዘከርበትን ወርሃ መጋቢትን አስታካ የሴቶችን ወቅታዊና ታሪካዊ ክስተቶች የሚዳስስ ዘገባ አድርሳናለች። ስመኝሽ የቆየ እንደሚከተለው ታቀርበዋለች። ይህ አመት በርካታ ጥቁር ሴቶች ታሪክ የሰሩበት አመት ሆኗል። የታንዛኒያ ፕሬዝዳንት የነበሩት ጆን ማጉፉሊ እስከ 2025 የሚቆየውን ሁለተኛ የስልጣን ዘመን እንደጀመሩ ማረፋቸውን ተከትሎ በፈረንጆቹ አቆጣጠር መጋቢት 19 የታንዛኒያ ምክትል ፕሬዝዳንት የነበሩት ሳሚያ ሱሉሁ ሐሰን የሀገሪቱ የመጀመሪያ ሴት ፕሬዝዳንት ሆነው ስልጣን ተረክበዋል። እንደ ሞድስተር ሃንዶምባ ያሉ የታንዛኒያ ነዋሪዎችም መጪው ጊዜ መልካም ሆኖ እንደሚታያቸው ይናገራሉ። በአሁኑ ሰዓት የሴት ፕሬዚዳንት ስላለን በጣም ደስተኛ ነኝ። በንግድ ስራችን ታግዘናለች። በተለይ የንግድ ባለቤቶችን እራሳቸውን እንዲችሉ ትረዳለች። ከቅርብ ዓመታት ወዲህ በርካታ የአፍሪካ ሴቶች ወደ ስልጣን እርከን እየመጡ እንደሆነ በሃዋርድ ዩኒቨርስቲ የአፍሪካ ጥናት ክፍል መምህር የሆኑት ሙሐመድ ሳሊዩ ካምራ ያስረዳሉ። እስካሁን ድረስ በአፍሪካ በሚገኙ 15 ሀገራት 22 ሴት መሪዎች ወይንም አንድ ፕሬዚደንት ወይንም እንደ ጠቅላይ ሚኒስትር ያሉ ርዕሰ ብሔሮች ለአጭር ጊዜ የሚሆን ለጊዜያዊነት አሊያም በሙሉ ጊዜ ወደ ስልጣን መጥተዋል። ከእነዚህ ውስጥ የላይቤሪያ ፕሬዚዳንት የነበሩት ኤለፍ ጆንሰን ሲርሊፍ፣ የማላዊዋ ጆይስ ባንዳ የኢትዮጵያ ፕሬዝዳንት ሳህለ ወርቅ ዘውዴ የመካከለኛው አፍሪካ ሪፐብሊክ መሪ ካትሪን ሳምባ ፓንዛ ይገኙበታል። ሴኔጋልም ሁለት ሴት ጠቅላይ ሚኒስትሮች የነበሯት ሲሆን እንደ ጋምቢያ ዛምቢያና ታንዛኒያ የመሳሰሉ ሌሎች አፍሪካ ሀገራትም ሴት ምክትል ፕሬዝዳንቶች ነበሯቸው። ሌላው በ2021 ታሪክ የሰሩት የኢኮኖሚ ባለሙያና የቀድሞ የናይጄሪያ መንግስት ሚኒስትር የነበሩት እንጎዜ ኦኮንጆ ኢዌያላ ናቸው። በፈረንጆቹ አቆጣጠር መጋቢት አንድ ላይ የዓለም ንግድ ድርጅት ዋና ዳይሬክተር በመሆን የመጀመሪያዋ ሴትም አፍሪካዊም መሆን ችለዋል። ኦኮንጆ ኢዌያላ በዚህ ስልጣናቸው ታሪክ መስራት በመቻላቸው ደስተኛ እንደሆኑና ኩራት እንደሚሰማቸው ውጤት ያለው ስራም ለመስራት እንደሚጥሩ ተናግረዋል። ሰዎች የመጣሁበትን አህጉር በዓለም የንግድ ድርጅት ውስጥ ልዩነት ያመጣ መሪ ያፈራ አድርገው እንዲያስታውሱ ትፈልጋለሁ። በናይጄሪያ የፓርላማ ተመራጭ የነበሩና በኢትዮጵያና በአፍሪካ ህብረት የናይጄሪያ አምባሳደር ሆነው ያገለገሉት ንኮዮ ቶዮ በበኩላቸው ኦኮንጆ ኢዌያላ በዓለም ንግድ ድርጅት ያላቸው ኃላፊነት ትልቅ መልእክት የሚያስተላልፍ ነው ይላሉ። የሴቶች ድምፅ እንዲሰማ በሩ መከፈት ሲጀምር ሌሎች እድል ያልተሰጣቸው በርካታ ሰዎች ድምፅም አብሮ ይሰማል። በተለይ በሰፊው ሲንሰራፋ የነበረው አስተሳሰብ ካፒታሊዝምና የዓለም ስርዓት የተወሰኑ የኅብረተሰብ ክፍሎችን ፍላጎት ላለማየት ታውሮ እንደነበረ ይታያል። ይሄ አካታችነት በትልቁ ወደፊት የሚያራምደን ነው። ይህ ዓመት የጀመረው በዩናይትድ ስቴትስ በተሰራ ሌላ ታሪካዊ አጋጣሚም ነበር። እኔ ካማላ ሀሪስ በግልጽ ቃል እገባለሁ። በጥር ወር ላይ ምክትል ፕሬዝዳንት ካማላ ሀሪስ የመጀመሪያዋ የአፍሪካና እስያ ዝርያ ያላቸው እንዲሁም ሴት በመሆን በዩናይትድ ስቴትስ የስልጣን እርከን ሁለተኛ ደረጃ ላይ መቀመጥ ቻሉ። ካማላ ዋሽንግተን ውስጥ ሞሐመድ ሳልዩ ካማራ የሚመሩት የአፍሪካ ጥናት ትምህርት ክፍል በሚገኝበት ሃዋርድ ዩኒቨርሲቲ ነበር ትምህርታቸውን ያጠናቀቁት አሜሪካ ዩናይትድ ስቴትስ ምክትል ፕሬዝደንቷ ጥቁር ሴት መሆን የምትችልበት ደረጃ ላይ ደርሰናል። ያች ጥቁር ሴት ደግሞ እዚህ ደረጃ ላይ ደረሰችው ጥቁር ስለሆነች ወይም ሴት ስለሆነች ብቻ እንዳልሆነ ማስመስከር የቻለች ናት። ይህን ስል ማሳነስ አይደለም፣ ግን ለምሳሌ ራሷን ችላ ለፕሬዝደንትነት መወዳደር ትችላለች ለዲሞክራቲክ ተመራጩ ጣምራ ሆና ለመመረጥ ያበቃት የራሷ መብትና ያገኘችው ክብር ነው። ሃሪስ እናታቸው ህንዳዊ፣ አባታቸው ደግሞ ጃማይካዊ መሆናቸውን ከማራ ያሰምሩበታል። ከአፍሪካ አሜሪካዊ ማንነቷ ጎን ለጎን እስያ አሜሪካዊትም ካሪቢያን አሜሪካዊትም ናት። ምክትል ፕሬዚደንት ሃሪስ ትክክለኛውን ዓለም አቀፍ የአፍሪካ ዝርያ ትወክላለች። ይሄ ደግሞ ለጥቁር ሴቶች ትልቅ በር ይከፍታል። ለጥቁር ልጃገረዶች ብቻም ሳይሆን ለእስያ ልጃገረዶችም ጭምር ከማራ አክለው፣ በአንዳንድ ሀገራት ሴቶች ወደ ኃላፊነት ቦታ እየመጡ ቢሆንም የተወሰኑ ተጽዕኖችን ከማሳደር ውጪ ትክክለኛ ስልጣን እንዳይኖራቸው የሚያደርጉ ማነቆዎች አሁንም ምንም እንዳሉ ያሰምሩበታል። በማሪያማ ዲያሎ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ቻችን፣ ከኛ ጋር ስለነበራችሁ ቆይታ እያመሰገንን የዛሬ ጋቢና ቪ መሰናዶን እዚ ላይ አጠናቀቅን። አስተያየቶቻችሁን 2022076379 ላይ የዋትሳፕ መስመር ላይ በመደወልና ና የድምፅ መልእክት በማስቀመጥ ልታደርሱን ትችላላችሁ። እንዲሁም በፌስቡክ ገጻችን ቪያ መሐሪክ ላይ ለጋቢና ቪ እያላችሁ ጻፉልን። በፕሮግራሙ አርታቱ ሰለሞን አባተ፣ በቅንብሩ ኤልያስ አስማረ፣ እንዲሁም መርሃ ግብሩን በመምራት እኔ ኤደን ገረመው ስናስተናግዳችሁ አምሽተናል። በነገው ምሽት እስከምን Can I dress? Then I don't.